የካሜሩን መንግስት እንግሊዘኛ ቋንቋ ተናጋሪ በሆነው የሀገሪቱ አካባቢ የሚኖረው ሕዝብ ግዛቱን ለመገንጠል ወይም ፌዴራዊ ስርዓት እንዲፈጠር ለመቀስቀሻ በማህበራዊ መገናኛ ዘዴ እንዳይጠቀም ለማከላከል ሰሞኑን የኢንተርኔት አገልግሎትን አግዷል። ይህ እርምጃው የመገናኛውንና የገንዘቡን ዝውውር አሰራር አስተጓጉሏል። በሺዎች ለሚቆጠሩ ሰራተኞችም ደሞዝ መክፈል አልተቻለም። ስራቸውን ለማከናወን በኢንተርኔት የሚጠቀሙ ተቋማትም ሰራተኞቻቸው መንግስት እገዳውን እስኪያነሳ ድረስ በየቤታቸው እንዲቆዩ አዘዋል። ሀገሪቱ ጸረ መንግስት የምትለውን ቅስቀሳ ለማስፋፋት በማህበራዊ መገናኛ ዘዴዎች የሚጠቀሙ ሰዎችን እንደምታስር በማስታወቅ በተለይ ለሙያ ማህበራት መሪዎች በአጭር የስልክ መልእክት ማስጠንቀቂያ መላኳን ቀጥላለች። ለዓለም አቀፍ የመገናኛ ብዙኃን ተቋማት የሚሰሩ ጋዜጠኞችም ስለ ውዝግቡ መረጃ እንዳያቀርቡ መንግስት አሳስቧል። በሰሜን ምዕራብ ካሜሩን ዋና ከተማ ባሜንዳ የኢንተርኔት ካፌ ያላቸው የ34 ዓመቱ እንጎራን ኤፍሬም አገልግሎቱ በመቋረጡ እሳቸውና ሰባት ሰራተኞቻቸው ስራ እንዳጡ ገልጸዋል። ኤፍሬም እንዳሉት መንግስት አንዳችም ቅድመ ማስጠንቀቂያ አልሰጠም ሁኔታው ፍጹም ተቀባይነት የሌለው ነው ተማሪዎች የምርምር ስራቸውን መቀጠል አልቻሉም ባንኮችና የገንዘብ ዝውውር ስራን የሚያከናወኑ ፊናንስ ተቋማትም እንዲሁ ችግር አጋጥሟቸዋል ለህልውናቸው በኢንተርኔት ላይ ጥገኛ የሆኑ ሰዎች ስራቸውን መስራት አልቻሉም በተለይ በዚሁ ዘርፍ ላይ በብዛት የተሰማሩት ወጣቶች ስራ አልባ ሆነዋል በጣም አስከፊ ነው የኢንተርኔት አገልግሎት አቅራቢዎች በዚሁ በእንግሊዘኛ ተናጋሪ አካባቢ ተቃውሞው እየተጠናከረ በመሄዱ ይህንኑ አገልግሎታቸውን እንዲያቋርጡ መታዘዛቸውን የካሜሩን የፖስታና ቴሌኮሚኒኬሽን ሚኒስትር ሊባም ሊሊኬና አስታውቀዋል። አንድ ሰው የሆነ መረጃ ቢልክል ይህንንም ለሌሎች እንድታካፍል ቢጠይቅህና ይህንን ብታደርግ በሕግ ልትጠየቅ እንደምትችል ወቅ የካሜሩን ዜጎች ይህንን መደበቅ የሚችሉ ይመስላቸዋል። ግን ይህንን ዘርፍ በመከታተል መቆጣጠር የሚያስችሉ ሕጎች እንዳሉ ነው ያስታወስ ናቸው። ስለዚህ ቢያዙና ማብራሪያ እንዲያቀርቡ ቢጠየቁ አላወቅንም ሊሉ አይችሉም። ይህ ማስጠንቀቂያ እንጂ ዛቻ አይደለም። በካሜሩን በወቅቱ የተፈጠረው ውዝግብ የተጀመረው በፈረንሳይ ቅኝ አገዛዝ ስር የነበረችው ካሜሩን ነፃነቷን ካገኘች በኋላ የአሁኑ ሰሜን ምዕራባዊና ደቡብ ምዕራባዊ የካሜሩን አካባቢ ህዝብ ከዚችው ሀገር ጋር በተዋሃደበት ጊዜ ነበር። እርግጥ በዚሁ ጊዜ ፈረንሳይኛና እንግሊዝኛ የሀገሪቱ ሁለት ብሔራዊ ቋንቋዎች እንዲሆኑ ተወስኗል። ይሁን እንጂ የሰሜን ምዕራባዊና ደቡብ ምዕራባዊ የካሜሩን ግዛት አስተዳደር የትምህርቱና የፍትሑ ስርዓት የትልቁ ፈረንሳይኛ ተናጋሪ አካባቢና ቋንቋ ተጽዕኖ አርፎበታል። ይህ ሁኔታ ቅር ያሰኘው የአካባቢው ህዝብ ካለፉት በርካታ ወራቱ ወዲህ ተቃውሞውን በአደባባይ መግለጽ ጀምሯል። ዳኞችና መምህራን ህጎችና መማሪያ መጻሕፍት በእንግሊዘኛ እንዲተረጎሙ እንግሊዘኛም የማስተማሪያ ቋንቋ እንደሆነ እንዲቀጥል ጠይቀዋል። በዚህ መልክ የተጀመረው ተቃውሞ ባለፉት ጊዜያት የመገንጠሉን ጥያቄ ማንሳት ከያዘው ወዲህ ውዝግቡ እየተባባሰ ሄዷል። የካሜሩን መንግስትም ወደ አካባቢው ወታደሮች በመላክ ተቃውሞውን ለማስቆም በወሰደው የኃይል እርምጃ ቢያንስ ሶስት ተቃዋሚዎች የተገደሉበትና ብዙዎች የታሰሩበት ድርጊት ውዝግቡን አዲስ አሳሳቢ ደረጃ ላይ አድርሶታል።